You're with SBS Radio. Find more great stories in your language at sbs.com.au. ወደ <laughs> ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። የአውስትሬልያ አውሮፕላን ማረፊያዎች ከገና በዓል በፊት በታጣቂ ፖሊሶች ሊጠበቁ ነው። የእሳት አደጋ ባለሥልጣናት ለኒው ሳውዝ ዌልስና ኩዊንስላንድ የእሳት ቃጠሎዎች በከፍተኛ ተጠንቀቅ ላይ ናቸው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የፌዴራል መንግሥቱ በዘጠኝ የአውስትራሊያ አውሮፕላን ማረፊያዎች አዲስ የፖሊስ ሰራዊት አባላት ስምሪት የሚያመለክተው ለሉላዊ ዜጎች ደህንነት ጥበቃ ለማድረግ ያለውን ከፍተኛ የጸጥታ ጥበቃ ደረጃ የሚያሳይ እንደሆነ ገልጧል። ጠቅላይ ሚኒስትር ስኮት ሞሪሰን በጸጥታ ማስከበሩ ተግባራት ላይ ተሰማርተው ያሉ አባላት አስፈላጊውን እገዛ ሁሉ እንደሚያገኙ ሲገልጡ፣ ጸጥታ አስከባሪ ኤጀንሲዎቻችን ስልጣን፣ አስፈላጊ አቅርቦቶች፣ ቁሳቁሶችና ስልጠናዎችን ልንሰጣቸው ይገባል። እያደረግን ያለነውም ይህንኑ ነው። ይህንን ስንከውን ሕዝብንም በጥንቃቄ ከእኛ ጋር በማድረግ ነው በማለት ተናግረዋል። የታጠቁ የጸረ ሽብር ፖሊስ አባላት የብሪስበንና ካምብራ አውሮፕላን ማረፊያዎችን በገና በዓል መዳረሻ ጀምሮ የሚጠብቁ ሲሆን በመጪዎቹ 18 ወራት ውስጥ ሌሎች የተጨማሪ ሰባት አውሮፕላን ማረፊያዎች በታጣቂ ፖሊሶች ጥበቃ ይካሄድባቸዋል። ጥበቃው የቦምብ አሳሽ ውሾችንም ያካተተ ነው። በአፐር ሃንተርና ዋትል ክሪክ የድንገተኛ አደጋ ማስጠንቀቂያዎች በተሰጠበት ወቅት በኒው ሳውዝ ዌልስ ዙሪያ ገባ የደን ቃጠሎቹ ቀጥለዋል። ከሲድኒ ሰሜናዊ ምዕራብ ጎስፐርስ ተራራ ላይ የነበረው ትልቅ ቃጠሎ በቁጥጥር ስር የዋለ ሲሆን ሰባ ያህል የእሳት ቃጠሎዎች ግና እስካሁን በቁጥጥር ስር አልዋልም። የገጠር እሳት አደጋ አገልግሎት ኮሚሽነር ሾን ፊትዝመንስ የእሳት ቃጠሎዎቹን አስመልክተው ሲናገሩ ለእሳት አደጋ ተከላካዮች ሌላ በእጅጉ አጣዳፊ ቀን። እያንዳንዳቸው የእሳት አደጋ ተከላካዮች እርግጥ ነው የማህበረሰባት አባላትን አካቶ በእሳቶቹ ተጽዕኖዎች አድሮባቸዋል። በእሳቶቹ ሳቢያም የተነሳው ጢስ ከሰሜን ሰርጥ እስከ ደቡብ ደርሷል ብለዋል። ጠቅላይ ሚኒስትሩ ስደተኞችን ከኒውዚላንድ ወደ አውስትራሊያ እንዳይጓጓዙ የሚያግድ ህግ ለማጽናት የቅሮችን ያልነደፉ መሆናቸውን ገለጡ። ይሁንና መንግሥት የጉዞ ገደብ የሚጥል ሕግ ለማሳለፍ የግል ተመራጭ የህግ መወሰኛ ምክር ቤት አባላትን እያነጋገረ እንደሆነ ይነገራል። ስኮት ሞሪሰን ግና በአሁኑ ወቅት እንዲህ ያለ እሳቤ እንደሌላቸው ተናግረዋል። ሆኖም ሌበር ስደተኞችን መቀበልን ያላገልልና የኒውዚላንድ ዳግም ሰፋሪ ስደተኞች ወደ አውስትራሊያ እንዳይመጡ የዕድሜ ልክ ገደብ የሚጥለውን ሕግ ለመደገፍ ድጋፉን እንደሚቸር ገልጧል። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የአውስትሬሊያ አውሮፕላን ማረፊያዎች ከገና በዓል በፊት በታጣቂ ፖሊሶች ሊጠበቁ ነው። የእሳት አደጋ ባለሥልጣናት ለኒው ሳውዝ ዌልስና ኩዊንስላንድ የእሳት ቃጠሎዎች በከፍተኛ ተጠቀቅ ላይ ናቸው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።